ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 27 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን፣ እኔም ሰለሞን ክፍሌነን። የምሽቱን ስርጭታችንን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አድምጡን። የሐዋሳ ኢንዱስትሪ ፓርክ ሠራተኞች ዛሬ ሥራ የማቆም አድማ መጥተዋል። ወደዚህ ሲል መጣ ደሞዛቸው ሺህ አምስት መቶ ነው እስከ ሁለት ሺህ ነው የሚከፍላቸው፣ ብለን የመጣ ነው። ግን አሁን እዚህ እየተከፈለን ያለው ሰባት ሃምሳ ነው። አሁን ሁለት ዓመት ይሞላኝ አሁን እኔ እየሰራሁ አሁን እኔ ትርፋማ ካልሆነ ይሄ ሌላ ይሄ መጣ ትርፋማ ሆነች ምን ያደርጋል? የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታተናቸው። በዛ ምክንያት ኦልሞስት አሁን ሰማንያ ዘጠና ፐርሰንቱ ካምፓኒዎች፣ ሰራተኞች በቃ ሰላም ሰላም ናቸው። ባመረቱት መጠን ገቢ እንዲያገኙ እንዲሰጣቸው ከደሞዛቸው በተጨማሪ ቀደም ሲል የሰማችኋቸው ከኢንዱስትሪ ፓርኩ ሰራተኞች አንዷ ናቸው። እርሳቸውንም ተከትለው የፓርኩ ስራ አስኪያጅ አቶ በላይ ሀያለም ሚካኤል ከሰጡት መልስ የተቀነጨበ ነው። በመጽሔት ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በትግራይና በአማራ ክልል ሕዝቦች መካከል ጦርነትና ግጭት እንዲኖር የጠብ አጫሪነትና ትንኮሳ የሚፈጽሙ የትግራይ ክልል አመራሮች ከድርጊታቸው እንዲቆጠቡ የአማራ ክልል ምክር ቤት አስጠንቅቋል። የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን አስራ ሁለተኛ መደበኛ ጉባኤውን ዛሬ ጀምሯል። ጉባኤው ዛሬ በዝግ ሲካሄድ የዋለ ሲሆን የክልሉን ሰላምና ጸጥታ ሁኔታ ዝርዝር ሪፖርት ገምግሞ ውሳኔ አሳልፏል። በዚህ ላይ ዝርዝር ያለ ዘገባ አለን። ክቡራትና ክቡራን አድማጮች ተጠናቅሮ እንደተጠናቀቀ ይዘንላችሁ እንቀርባለን። በእንደ ራሴ ኬሮን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ የተወካዮች ምክር ቤት ልኡካን ቡድን ሥራውን አጠናቆ ዛሬ ዋሽንግተን ዲሲ ገብቷል። ከሚስ ኬሮን ቢሮ የወጣውን መግለጫ ተንተርሶ የተጠናቀረ ዘገባ በአብይ ርዕስ ይኖረናል። በሌላ በኩል ደግሞ ኢትዮጵያና ግሪክ ግንኙነቶቻቸውን ወደ ከፍተኛ ደረጃ ለማሸጋገር እንደሚሰሩ ማስታወቃቸው ተገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ዶክተር ማርቆስ ተክሌ የግሪክ ምክትል የውጭ ጉዳይ ሚኒስትር ቴረነስ ኒኮላዎስን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ይህን ያስታወቁት። አንድ ክፍለ ዘመን የተሻገረ አንድ መቶ ክፍለ ዘመን የተሻገረ የኢትዮጵያና የግሪክ ወዳጅነት የሚደነቅ ነው ብለዋል ሚኒስትር ዴኤታው። ሀገራቸው ከኢትዮጵያ ጋር በንግድ በቱሪዝምና በመዋዕለ ነዋይ መስኮች በመሰረቱት ግንኙነት ደስተኛ መሆናቸውንም አብራርተዋል። የግሪክ የንግድ ልዑካን ቡድን ነገ አዲስ አበባ እንደሚገባም የግሪኩ ምክትል የውጭ ጉዳይ ሚኒስትር በዚሁ ወቅት አስታውቀዋል። ኬንያና ሶማሊያ በመካከላቸው ያለውን ልዩነት በሰላማዊ መንገድ ለመፍታት ተስማምተዋል። የኬንያው ፕሬዝደንት ሁሩ ኬንያታና የሶማሊያው ፕሬዝደንት ሞሐመድ አብዱላሂ ፋርማጆ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስተባባሪነት በዛሬ ዕለት በኬንያ ውይይት ማድረጋቸው ተዘግቧል። የሦስቱ አገሮች መሪዎች በተጨማሪም ሽብርተኝነትን ለመከላከልና በተለይ በአፍሪቃ ቀንድ ሰላምና ደህንነትን ለማረጋገጥ በጋራ ለመስራት ተስማምተዋል። ኬንያና ሶማሊያ በባህር ክልል ወሰን ይገባኛል ጥያቄ ሰሞኑን አለመግባባት ውስጥ ገብተው እንደነበር ይታወቃል። ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሊቀመንበር እንደመሆናቸው መሆናቸው በኬንያና ሶማሊያ መካከል የተፈጠረውን አለመግባባት ለማስወገድ ጥረት ሲያደርጉ መቆየታቸው ተገልጿል። በዓለም ዙሪያ እያደገ የመጣው ማኅበራዊ፣ ኢኮኖሚያዊና የፖለቲካ አለመስተካከል በመላው ዓለም ባሉ ሀገሮች ውስጥ መገለልንና የኑሮ መዛባትን እያስከተለ ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ሚሼል ባሽሬ ገለጹ። ባለሥልጣኗ ይህን ያስታወቁት በድርጅቱ የጄኔቫ ቢሮ የሰብአዊ መብቶች ምክር ቤት ባሰሙትና የዓለማችንን የኑሮ ሁኔታ በስፋት በዳሰሱበት ንግግራቸው ነው። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ አዲሱ አበባ ያቀርበዋል የገቢ የመብቶችና የፍትህ አለመመጣጠን በአጠቃላይ በዓለማችን የሚታየውን የሰብአዊ መብት ጥበቃ መዛባት መቋቋም ወሳኝ እንደሆነ የተናገሩት ኃላፊዋ ይህም ጥላቻንና አመፅን ለመዋጋት ፍቱን መፍትሄ እንደሆነ አክለው ተናግረዋል የመብት ጥሰቶች ምን አይነት አለመረጋጋትና አመፅ እንደቀሰቀሱ የጠቆሙት ባሺ ላይ ሱዳንን በአብነት ጠቅሰዋል ተመሳሳይ ችግሮች በዚምባብዌ በሄይቲ በፈረንሳይ በቬኔዙዌላ በኒካራጓና በተያያዙ የፍልስጤማውያን ግዛቶች መኖራቸውንም አመልክተዋል። ከመብት ጥሰት ጋር በተያያዘ የሚያልፈው የሰው ሕይወት አስደንጋጭ አሐዝ እንዳስመዘገበ በሺሌ ጠቅሰው መንግሥታት እነዚህን ሁኔታዎችና ይልቁንም ስለ መብት መከበር ከተባበሩት መንግሥታት ድርጅት ጋር የሚተባበሩ አካላትን ስለ ምን እንደሚበቀሏቸው በአግራሞት ይናገራሉ። ዛሬ ሳዑዲ አረቢያ ውስጥ በሚገኙ ሴቶች ላይ ስለሚታየው የጅምላ መብት ረገጣና ሰቆቃ በመብት አስከባሪዎች ላይ እየደረሰ ስላለው ወከባና እንግልት ያለኝን ከፍተኛ ስጋትና ፍራቻ እንድገልጽ ይፈቀድልኝ። በሰላማዊ ታጋይ ሴቶች ላይ እየደረሰ ያለው መሳደድና ወከባ ያቺ ሀገር በአዲስ የለውጥ ሂደት ላይ መሆኗን ከምትገልጸው ሀቅ ጋር የሚጣረዝ በመሆኑ እነዚህ ሴቶች ነፃ የሆኑ ዘንድ ድምፃችንን እናሰማ። ባሺሌ በቻይና ሙስሊሞች ላይ የሚደርሰውን የጅምላ እስራት አውግዘው የዩናይትድ ስቴትስን የፍልሰተኞች ሕግም ከመተቸት አልተቆጠቡም። ቤተሰብን የሚለያይ ሕግ ነው ብለውታል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በየካቲት 17ቱ የሴኔጋል ምርጫ ፕሬዚደንት ማኪሳሊ ማሸንፋቸውን የሀገሪቱ ሕገ መንግሥታዊ ፍርድ ቤት አስታውቋል። ሳሊ ለሁለተኛ የሥራ ዘመን እንደገና የተመረጡት ከጠቅላላው ድምፅ 58 ከመቶውን አግኝተው መሆኑንም ፍርድ ቤቱ አስታውቋል። ሕዝቡ በእኔ ላይ ያለውን እምነት ዳግም ማረጋገጡ በእጥፍ ጠንክሬ በተሻለ እንድሠራ ያበረታታኛል ብለዋል። ማኪሳሊ ሳሊ ደጋፊዎቻቸውን ያበረታቱ ሲሆን ተቃውሞ ካሰሙ ተፎካካሪዎቻቸው ጋር አንድነት ለመፍጠርም ጥሪ አቅርበዋል። የሳሊ መንግሥት ሁለት ጠንካራ የተቃዋሚ ፓርቲ አባላት በምርጫው እንዳይሳተፉ በሙስና ወንጅሎ አሳግዷል ሲሉ አንዳንድ የሰብአዊ መብት ተከራካሪ ቡድኖች ይተቻሉ። የሁቱ አማጽያን የያዟቸውን ሁለት ወደቦች ለመልቀቅ የደረስነውን ስምምነት ጥሰዋል ሲሉ የመን ሸሪኮቿ ሳዑዲ አረቢያና የተባበረው አረብ ራቢጣ ከሰዋል። ሽምቅተዋጊዎቹ የገቡትን ቃል እንዲጠብቁ ይጠይቁ ዘንድም የሦስቱ ሀገሮች አምባሳደሮች ለተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ደብዳቤ ልከዋል። የሁቲ አማጽያን ከሳሊፍና ራስ ኢሳ ወደቦች አንወጣም ሲሉ ድንገትና ምክንያቱ ያልተገለጸ እንቢተኝነታቸውን ባለፈው ሳምንት የገለጹት ለወራት ያህል ጉዳዩን የማጓተት ዘዴ ሲጠቀሙ ከቆዩ በኋላ በመሆኑ ያልተጠበቀ አይደለም፣ ይላል የአምባሳደሮቹ ደብዳቤ። አማጽያኑ በወደቦቹ ዙሪያ ምሽጎችን በመቆፈርና ወታደራዊ ይዞታዎችን በማጠናከር ላይ ናቸው ሲሉ በኢራን የሚታገዙትን የሁቱ ሽምቅ ተዋጊዎች ከየመን ለማስወጣት የሚጥሩት ሦስቱ አገሮች ይከሳሉ። ይህን ጉዳይ አስመልክቶ ከሽምቅ ተዋጊዎቹ ወገን እስካሁን የተሰጠ ምላሽ የለም። ሁሉም ወገኖች የደረሱትን ስምምነት ተግባራዊ ያደርጉ ዘንድ ግን የተባበሩት መንግሥታት ድርጅት ቃል አቀባይ አስገንዝበዋል። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር መንገድ በ22 ሜትር ባንድ በ13735 ኪሎ በ25 ሜትር ባንድ በ1240 ኪሎኸርዝ በ31 ሜትር ባንድ በ9485 ኪሎኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይና በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬው የረቡዕ የካቲት 13 2011 ዓ ም ምሽት ፕሮግራም ነው። በጥቂት በጎ ፈቃደኛ የአምቦ ዩኒቨርሲቲ መምህራን የተቋቋመውን ኡቡንቱ የሚባለውን የበጎ አድራጎት ማህበር በምሽቱ ዝግጅታችን እንዳስሳለን። ም ትምህርታቸውን ደብተር፣ እስክሪፕቶ፣ ዩኒፎርም ሁሉንም አድርገውን ምንም የጎደለብን ነገር የለም። ሁሌ እነሱ ተረጂ መሆን የለብንም ራሳችንን እንችለን ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብዬ አምናለሁ ነው ትንንሽ ህጻናት ልጆች በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው ለዚህ ያበቃቸው ብሎ ጥያቄ የማያነሳ የሚችል የሚሰጣቸው፣ የማይችል ደግሞ በቃ ዞርበል እያለ የሚያልፋቸው እነዚ አይነት ሂደቶች እየተባባሱ መጡ። የሰማችኋቸው ተናጋሪዎቹ የማህበሩ መሪ ወይዘሮ ፍሬህይወት ግርማ፣ ቀደም ያሉት ደግሞ በዚህ ማህበር ድጋፍ ተጠቃሚ የሆኑ ናቸው። ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በእንደራሴ ኬረን ባስ እየተመራ በኢትዮጵያና በኤርትራ ጉብኝት ያደረገው የዩናይትድ ስቴትስ የተወካዮች ምክር ቤት ልኡካን ቡድን ሥራውን አጠናቆ ዛሬ ዋሽንግተን ዲሲ ገብቷል። በአፍሪቃ ቀንድ ሰላምና መረጋጋትን መደገፍና አገሮቹ የሚያካሂዷቸው የማሻሻያ ለውጦች ዋነኛ ትኩረት የሰብአዊ መብቶች መከበርን እንዲያደርጉ ማበረታታት በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት የካሊፎርኒያዋ እንደራሴ ኬረንባስ የኮሎራዶ እንደራሴ ጆ ወይም ዮሴፍ ንጉሴና የሚኔሶታዋ እንደራሴ ኢልሃን ኦማር ሰንቀውት ወደ ኢትዮጵያና ወደ ኤርትራ የተጓዙበት ግብ ነው። ከእንደራሴ ኬረን ቢሮ የወጣውን የወጣው መግለጫ እንደሚናገረው ስራውን በያዝነው የአውሮፓውያን ዓመት መግቢያ ላይ የጀመረው 116ኛው የተወካዮች ምክር ቤት ልኡካኑን ከሀገር ውጪ ሲልክ በሚስ ኬረን ባስ የተመራውና በኢትዮጵያና በኤርትራ ጉብኝት አድርጎ ዛሬ የተመለሰው ቡድን የመጀመሪያው ነው። ሚስ ከረን ዋሽንግተን ዲሲ እንደ ገቡ በሰጡት መግለጫ ሀገሮቹ ለ20 ዓመታት የዘለቀውን ባላንጣነት ያስወገደ ታሪካዊ የሰላም ስምምነት ከተፈራረሙ በኋላ በአካባቢው ለውጥ እየታየ ባለበት ጊዜ የምክር ቤታችን የመጀመሪያ ጉብኝት መደረጉ ትርጉም ያለውና ጠቃሚ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ሲዘልቁ የፖለቲካ ጭቆናና አፈናን ለማስወገድ የሚያስችል ጠንካራ የለውጥ አጀንዳ መሰነቃቸውን እንደ ራሴዋ አመልክተው ከዚያ ወዲህ ባለው ጊዜ ውስጥም በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን፣ መገናኛ ብዙሃኑ ክፍትና ነፃ እንዲሆኑ ማድረጋቸውን፣ ከካቢኔያቸው ስልጣን በግማሹ ሴቶችን መሾማቸውን አስታውሰዋል። ወደ ኢትዮጵያ የሄዱት ዶክተር አብይ አህመድ የመራሄ መንግስቱን ስልጣን ከጨበጡ ከአጭር ጊዜ በኋላ መሆኑን የጠቆሙት የኮንግረሱ ልዑካን መሪ ኬረን ባስ ወደፊትም የሁኔታዎችን አካሄድ በቅርብ እንደሚከታተሉ ገልጸዋል። የአሜሪካውን ደራሲዎች ቡድን ከፕሬዚደንት ሳህለ ወርቅ ዘውዴና ከሌሎችም ሴት ሚኒስትሮችና የካቢኔው አባላት ጋር ተገናኝቶ ተወያይተዋል። ሚስ ኬረን ስለዚህ ጉብኝታቸው በመቀጠል ሲናገሩ የጠቅላይ ሚኒስትር አብይ አህመድን የለውጥ አጀንዳ ሀገራቸው እንደምትደግፍ ምልክት እንዲሆን በኢትዮጵያና በኤርትራ መካከል የወረደው ሰላምም እንዲጠናከር ለማበረታታት ነው ብለዋል። ቡድኑ ኤርትራ ውስጥ በነበረበት ጊዜም ከሀገሪቱ ባለሥልጣናት ጋር ፍሬያማ ውይይት ማድረጉን መሪዋ ኬረን አመልክተዋል። በኤርትራ ቆይታቸው ወቅትም ኤርትራ ወደ ለውጥና ሽግግር መግባት እንዳለባት ከባለሥልጣናቱ ጋር መነጋገራቸውንና ኤርትራ ውስጥ አለ የሚባለውን የሰብዓዊ መብቶች ረገጣም ባለሥልጣናቱ በንቃት መከታተል እንደሚኖርባቸው የሲቪል ነጻነቶችን የማክበር እርምጃዎችንም እንዲወስዱ ማሳሰባቸውን ኬረን ገልጸዋል። ኬረን በተጨማሪም በሺዎች የሚቆጠሩ ኤርትራውያን ሀገራቸውን እየጣሉ እንዲሰደዱ ምክንያት ሆኗል ስላሉትና ገደብ የለሽ ሲሉ ስለጠሩት ሀገራዊ አገልግሎትም ከባለሥልጣናቱ ጋር መመካከራቸውን ተናግረዋል። የኤርትራ የጸጥታና የደህንነት ይዞታ መሻሻሉን በሚመለከትም የሀገሪቱ ፖሊሲ የተፈተሸ መሆኑን ባለሥልጣናቱ እንዳሳወቋቸው አመልክተዋል። ኬረን የኤርትራ ወጣቶችን አግኝተው ማነጋገራቸውን፣ ሕይወታቸውንና የወደፊት ተስፋቸውንም እንዳጫወቷቸው ገልጸዋል። በአፍሪካ ቀንድ አካባቢ እየታዩ ያሉ አዎንታዊ እንቅስቃሴዎችን በአጠቃላይ የምንደግፍ ስለመሆኑ ይህ የተወካዮች ምክር ቤት ልዑካን ጉብኝት ጠንካራ ማረጋገጫ ነው ብለዋል ኬረን። ምንጫቸው ኤርትራ የሆነ አሜሪካውያን ኤርትራውያን ልጅ የሆኑትና የቡድኑ አባል የኮሎራዶው እንደራሴ ዮሴፍ ንጉሴም ከኮሚቴው ሊቀመንበር ሐሳብ ጋር እንደሚስማሙ ተናግረዋል በአካባቢው ሰላምን፣ ጸጥታን፣ ሰብአዊ መብቶችን፣ ዲሞክራሲያዊ ለውጦችን ማበረታታትና ማጠናከር በሚቻልባቸው ሁኔታዎች ላይ ከባልደረቦቻቸውና ከውጭ ጉዳይ መስሪያ ቤቱ ጋር እንደሚሰሩም እንደራሴ ዮሴፍ ወይም ጆ ንጉሴ አመልክተዋል። ትውልደ ሶማሊያ የሆኑት አሜሪካዊት እንደራሴ ኢላን ኦማርም የዚሁ የተወካዮች ምክር ቤቱ ቡድን አባል ነበሩ። በአፍሪካ ቀንድ ውስጥ ያለው ሁኔታ እያስደሰታቸውና እያስደነቃቸው መሆኑን ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ልኡካኑን ወደ ኤርትራ ከዚህ ቀደም የላከው የዛሬ 14 ዓመት በ1997 ዓ ም ሲሆን ቡድኑ የተመራው በዚያን ጊዜው የንዑስ ኮሚቴው ሊቀመንበር የኒው ጀርሲው እንደራሴ ዶናልድ ፔን ነበር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሐዋሳ ኢንዱስትሪ ፓርክ ሠራተኞች ዛሬ ሥራ የማቆም አድማ መጥተዋል። ሠራተኞቹ አድማ የመቱበት ምክንያትም በተደጋጋሚ ጊዜ አቅርበናል ያሉት የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ መሆኑን ተናግረዋል። ሠራተኞቹ ደህንነታቸው እንደማይጠበቅና ለጾታዊ ጥቃትና ለዝርፊያም እንደሚጋለጡ ገልጸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ሥራ አስኪያጅ አቶ በላይ ኃይለ ሚካኤል ችግሩ የአንዳንድ ኩባንያዎችና የአስተዳደር በደል ነው ብለዋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝር አለው። በሺዎች የሚቆጠሩ የአዋሳ ኢንዱስትሪ ፓርክ ሰራተኞች ዛሬ በተለይ ከሰዓት በፊት ደርሶብናል የሚሉትን በደል ምክንያት በማድረግ ስራ የማቆም አድማ መጥተዋል። ሰራተኞቹ የምንሰራው ስራና የሚከፈለን ደሞዝ እጅግ የተራራቀ ነው በማለት ነው ስራ የማቆም አድማ የመጡት። ሰራተኞች እንዳሉት በተደጋጋሚ ጊዜ ለጠየቁት ለደሞዝ አንሶናል ጥያቄያቸው ምላሽ የሰጠ አካል የለም። ሲሟ እንዲገለጽ ያልፈለገችው የፓርኩ ሰራተኛ ለሁለት ዓመት ሙሉ በአዋሳ ኢንዱስትሪ ፓርክ እንደ ሰራች ተናግራ በወር የሚከፈላቸው ሰባት መቶ ሀምሳ ብር ኑሯቸውን መቀለስ ይቅርና የቤት ክራ ለመክፈል እንዳላስቻላቸው ገልጻለች። ሰራተኞች ደህንነታቸው ስለማይጠበቅ ለጾታዊ ጥቃትና ዝርፊያ እንደሚጋለጡም ገልጻ የስነ ሊቦና ጫናም እንደሚደርስባቸው ተናግራለች። በሚከፈለው ደሞዛችንም አይምሯችን እናጽናናለን። አይምሯችን እንዳንጽናና የሚከፈለው ደሞዝ ይሄ ሰባት ሀምሳ ነው። በውጭ ወደ ውጭ ወጠን ስንትን ስንባል የቻይና ሰራተኞችና የቻይናዎች ናቸው የምንባለው እንደዚ በማለት እኛ አይምሯችን እየተጎደን ነው ያለ ነው። በዛ መሀል ላይ እንደገና እነሱ ወደዚህ ስንመጣ ደሞዛቸው ሺ አምስት መቶ ነው እስከ ሁለት ሺ ነው የሚከፍላቸው ብለን የመጣ ነው። ግን አሁን እዚህ እየተከፈለን ያለው ሰባት አምሳ ነው። አሁን ሁለት ተመስ ይሞላኝ ነው። አሁን እኔ እየሰራሁ አሁን እኔ ትርፋማ ካልሆነ ሌላ ይሄ ማጣ ትርፋማ ከሆነች ምን ያደርጋል? እኔ የማጣው ትርፋማ ቢሆን ነው። ትርፋማ ሆኛለሁ ብዬ እሰራለሁና አሰራለሁ። እና እንደዛ ስለሆነ አሁን የሚሆነው ነገር ሚስተካከልልን። ፓርኩ ከተቋቋመበት ዓላማዎች ውስጥ አንዱ ለአካባቢ ወጣቶች የስራ ዕድል መፍጠር ሲሆን የውጭ ምንዛሪ ማስገኘትና የቴክኖሎጂ እውቀት ሽግግር ማድረግ የአጭርና የረጅም ጊዜ እቅዶቹ ናቸው። በአንጻሩ ግን የተቀጠሩ ሰራተኞች በአጭር ጊዜ ውስጥ ፓርኩን ጥለው ይፈልሳሉ የተባለ ይወቀሳል። ሰሞኑን በፓርኩ ውስጥ ተመሳሳይ ችግር ተፈጥሮ እንደነበረ ተናግረው የማታለልና የማባበሉ ስራዎች ካልተቀረፈ በስተቀር ችግሩን ሊባት እንደማያገኝም ቅሬታ ተናጋሪዎች ገልጸዋል። ዛሬ በኢንዱስትሪ ፓርክ ውስጥ የነበረው ውዝግብ አድማ የመጣበት ምክንያትና የሰራተኞች ድምፅ እንዳይሰማ የተደረገ ሲሆን ጋዜጠኞች ድምፅና ምስል እንዳይቀርጹ ክልከላ ተደርጎባቸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይል ሚካኤል በፓርኩ ውስጥ ከሀያ በላይ ኩባንያዎች መኖራቸውን ጠቅሰው ችግሩ የተለመደ ነው ብሏል። አልፎ አልፎ እንደዚህ አይነት ነገር ይቀስታል፣ ቅሬታ ያነሳል፣ ከዛ በኋላ ፍትል ይደረጋል እንደሚያስፈልጋቸው ተነግሯቸው ማስተካከል ያልቻሉ የአንዳንድ ኩባንያዎችና የአስተዳደር በደል መሆኑን ገልጸዋል። የደሞዝ ጥያቄ ተገቢ ሆኖ ሳለ ስለምን ልባት አያገኝም ለሚለው ጥያቄ የኢንቨስትመንት ኮሚሽን የሰራተኞች ጥያቄ ዙሪያ ግብረ ኃይል ተቋቁሞ እየሰራ እንደሆነ ነው የሚናገሩት። የሳምንቱ ጉዳይ እነዚህ አሁን ሶስት ካምፓኒዎች ማሻሻል ያልቻሉ ናቸው። ማስተካከል ያልቻለው ብዙ ነገር አለ። በዛ ምክንያት በአንድ ላይ ሊመጡ የቻሉት ና ይኖራል። መልካም ታዲያ፣ እንደዚህ ችግር መኖሩን ከታወቀ አቶ በላይ ለምን ማስተካከል አልተቻለም? እንግዲህ ረጅም አመት ነው ጥያቄ ደሞ ሞዛ አንሶናል፣ ደህንነታችን አይጠበቅም የምል ሀሳብ ነው የሚያነሱት ሰራተኞቹ። አንድ ሪፖርትም አይቸ ነበረ ጥናት ተሰርቷል። እና መፍትሄ እንደት አልተገኘም ነው መፍትሄ እየተሰራበት ነው። የሌበር ዩኒት በኢትዮጵያ ኢንቨስትመንት ኮሚሽን ስር ሌበር ዩኒት ተቋቁሟል። ይህንን ጉዳይ ማኔጅ የሚያደርግ ያ ዩኒት ዲቪዥን አለ። የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታ ናቸው። በዛ ምክንያት ኦልሞስት አሁን ሰማንያ ዘጠና ፐርሰንቱ ካምፓኒዎች ሰራተኞች በቃ ሰላም ነው ሰላም ናቸው። በአመረቱት መጠን ገቢ እንዲያገኙ እንዲሰጣቸው ከደሞዛቸው በተጨማሪ አሁን አንድ ሰራተኛ ከአምስት መቶ እስከ ብር፣ ያገኛሉ ኦፕሬተሮች በየቀኑ አስር ብር አስራ አምስት ብር ሀያ ሰላሳ በደሞዛቸው ላይ ባመረቱት ትጠል ያ ያ የሆነ ሲሄድ ነገሮች ሁሉ እየተስተካከሉ መጥቷል። ግን አሁን እነዚህ ጥቂት ካምፓኒዎች ኢንሴንቲቭ ሜቶዶን ኢንትሮዲስ ያላደረጉ ፕሮዳክቲቪቲያቸው ኢንክሪዝ ያላደረገ የቻር ዩኒቱ በደንብ እየሰራ ያለ ኤክስፓርቶቹ ና ሰራተኞቹ መግባባት ያቃታቸው ካምፓኒዎች ናቸው። አሁን እንደዚህ እየተቸገርን ያለው በፓርክ ውስጥ ችግር መኖሩ ስለታመነበትም ተጨማሪ ጥቅማ ጥቅሞች ሰራተኞች እንደሚሰጥ የተናገሩት ስራ አስኪያጁ፣ ችግሩ አሁን በተጨባጭ ያለው ይህንን ጥቅማ ጥቅምና ማበረታቻ አናደርግም በሚሉ ኩባንያዎች ውስጥ ነው ብለዋል። በኢንዱስትሪ ልማት ኮርፖሬሽን የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የሰራተኞች ደህንነትን በተመለከተ የማይካድ ችግር መኖሩን ያምናሉ። ከሰራተኞች ደህንነት ጋር የተያያዘ ከሴኪሪቲ ጋር ተያይዞ ችግሮች አሉ ማንክደው። በተለይ ማታ ሽፍት ላይ በየሰፈራቸው ሲገቡ አንዳንዴ የሚነጠቁበት አጋጣሚዎች አሉና ብዙ ጊዜ ከኢንቨስተሮቹም ሪፖርት ይደረጋል። እሱን ለመፍታት ከክልሉ ፖሊስ ፖሊስ ጋም ከአዋሳ ከተማ ፖሊስ ጋር በቅርበት እየሰራን ያለ ነው። እስካሁን እንግዲህ ከመሰረተ ልማት ችግሮች ጋር በተያያዘ አንዳንድ ቦታዎች መኪና የማያስገቡ ቦታዎች አሉ። ልጆቹ ወቅት ሲያደርጉ የሚደርስባቸው ነገር አለ። ስለዚህ እንደ ሌላ አማራጭ ከክልሉ ፖሊስ ከከተማ ፖሊስ ጋር የምንሰራው እንዳለ ሆኖ ህብረተሰቡን የማሳተፍ ስራ ደግሞ እንደዚሁ የሚያሰራ ስራ ቀርጸን አሁን እየተንቀሳቀሰ ነው። ከደሞዝ ማነስ ከስራ ጫናና ከተያያዙ ችግሮች ጋር በተያያዘ ከፍተኛ የሆነ የሰራተኞች ፍልሰት አለ። አቶ ፍጹም ሰሞኑ ከቪኦኤ ጋር በነበረው ቆይታ ይህንን ብሏል። ሰራተኛ ፍልሰት ጋር እንግዲህ መጀመሪያ አካባቢ ኦፕሬሽን ሲጀምር ፓርኩ ተርኖቨሩ ከፍተኛ ነበር። እንግዲህ ለኢንዱስትሪው አዲስ ከመሆን አንጻር የስራ ባህላችንም ያን ያህልም ያኩራራ ካለመሆኑ አንጻር ቻሌንጆችን ከመሸሽ ሰራተኞች ይወጣሉ። ሁለተኛ ከደሞዝ ጋም ተያይዞ የሚያነሱት ነገር አለ፣ በቂ አይደለም ብለው ይወጣሉ። ሶስተኛ ደግሞ ምናልባት የተለየ ደግሞ አማራጭ የተሻለ አማራጭ አግኝተው የሚወጡ ሰራተኞች አሉ። የሐዋሳ ከተማ ንግድና ማህበራት ዘርፍ ምክር አደረኩ ያለው ጥናት በፓርኩ ውስጥ የሰራተኞች ደህንነት እንደማይጠበቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጹ መግለጹ ይታወቃል። የአዋሳ ኢንዱስትሪ ፓርክ እስካሁን 25 ሺ ለሚሆኑ አካባቢ ወጣቶች የስራ እድል ፈጥሯል ነው የተባለው። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እንዘልቃለን። በሐረሪ ክልል ማንነታቸው ያልታወቀ የተባሉና የመሬት ይገባናል ጥያቄ ያነሱ ግለሰቦች በከተማይቱ ነዋሪዎች ላይ ጥቃት ማድረሳቸውና በርካታ ቤቶችንም ማፍረሳቸው ተገልጿል። አሁን አካባቢው እየተረጋጋ መሆኑን የገለጹት ቅሬታ አቅራቢዎች ጥቃቱ ግን ብሔር ተኮር እንደሆነ ተደርጎ በማኅበራዊ ሚዲያዎች የሚነገረው ስህተት ነው ብለዋል። ፖሊስ አካባቢውን አረጋግቻለሁ፣ እርቅ ለመፍጠርም ጥረት እያደረኩ ነው ብሏል። ማኞች በአካባቢው የመከላከያ ኃይል አባላትን ማየታቸውን ለቪኦኤ ገልጸዋል። አዲስ ቸኮል ተጨማሪ አለው። ከድሬዳዋ የሐረር ቢራ ፋብሪካ በሚገኝበት አካባቢ መጥተው የሰፈሩና አካባቢው ለእኛ ይገባናል ብለው የተነሱ ግለሰቦች በአካባቢው ነዋሪዎችና በቤቶች ላይ ጥቃት መፈጸማቸውን ስማቸው እንዲገለጽ ያልፈለጉ የአካባቢው ነዋሪዎች በተለይ ለቪኦኤ ተናግረዋል። መሬት ይገባናል ከሌላ አካባቢ ላይ መተው ሰፍረው እዛ አካባቢ የሚኖሩት ሰዎች ላይ ቤት የማፍረስና ጉዳት የማድረስ ነገሮችን አድርገዋል። ምን አይነት ጉዳት አደረሱ? ውስጥ ያው ቤታቸው በማፍረስ ማለት ነው። በወሰዱት እርምጃ እንደዚህ አይነቱ ድርጊት ሀረር ላይ ሊደረግ አይገባም በሚል አካባቢው ሰው ጋራ ግጭት ፈጥረዋል። ፌደራል ፖሊስ፣ የክልሉ ፖሊስ ጉዳዩን ለማብረድ ሞክረዋል። ግን ያው ነገሮች ሀረር ላይ የሚጠበቅ ነገሮች አሉ የተካሄዱ ነገሮች አካላዊ ጥቃትና የቤት ማፍረስ ችግር የደረሰባቸው በብሔር የተለዩ ግለሰቦች ሳይሆኑ ሁሉም የአካባቢው ነዋሪዎች ሰለባ ነበሩ ብለዋል አስተያየት ሰጫችን። እነኚህ የአካባቢው ነዋሪ አይደሉም የሚባሉት ጥቃት አድራሽ ግለሰቦች የአረር ቢራ ፋብሪካን እና ሌሎች ግለሰቦች ያለሙትን ደን መመንጠራቸውንም ጠና መንግስቱ የተባሉ የአካባቢው ነዋሪ ለቪኦኤ ተናግረዋል። እርሻ አሁን የሰው እርሻ በሰው ይዞታ ስራ ያለ እርሻ የራስ ነው በሚል

ድርጊቱ ሲፈጸም የነዋሪዎች ደህንነት በማስጠበቅ ረገድ ፖሊስ ተገቢውን ጥበቃ አላደረገም ይላሉ አቶ ጠና እና የሀረሪ ፖሊስ ዝም ብሎ እያያቸው ነበር። ምንም አይነት የመከልከልም የምንም እንትን አላጋጠማቸውም። ችግሩ በግለሰቦች የተነሳ ግጭት ነው የሚሉት የክልሉ ፖሊስ ኮሚሽን ኮሚሽነር ረመዳን ኡመር ግን ለግል ጥቅማቸው የሚንቀሳቀሱ ግለሰቦች የፈጠሩት ችግር ነው ብሏል። ፖሊስን መፍትሄ ለማምጣት ጥረት እያደረገ ነው ይላሉ። ከሁለትና ሶስት ግለሰቦች ኢንተረስት የተነሳ እነሱ ወደ ሌላ አቅጣጫ የራሳቸው ፍላጎትና ጥቅም ማለት ነው። ለህብረተሰቡ አገልግሎት ለመስጠት ለማንም ሃይማኖት፣ ብሔር ወይ ደግሞ ለማንም ብለው ሳይሆን ለግል ተግባቸው የሚንቀሳቀሱ ሰዎች ተነስተው በራሳቸው ፍላጎት ማለት ነው የጀመሩት ረጅም ጊዜ ሲንከባለ ሊመጣ ነገር አለ። በእነሱ አማካኝነት ማለት ነው እና አሁን በቁጥጥር ስር ውለው ለህግ መቅረብ አለባቸው የሚለው ውሳኔ ላይ ተደርሶ በሌላ በኩል ይሄ ነገር ሙሉ ለሙሉ የመጨረሻ እልባት እንዲያገኝ ሁሉም የጸጥታ ኃይል እና የክልሉ ፍትሄ ቢሮም ጨምሮ እየተሰራ ያለበት ሁኔታ ነው ያለው። በሰፋ መልኩ ለመናገር ያው ምርመራ እየተካሄደበት ያለው ነገር ነው እና ትንሽ አጭር ጊዜ ስገን ከዛ በኋላ የበለጠ እናብራረዋለን ብዬ ነው የማስበው። የመከላከያ ሰራዊትም የአካባቢውን ጸጥታ በማስከበር ረገድ የበኩሉን እየተወጣ እንደሚገኝ ነዋሪዎች አረጋግጠውልናል እና አሁን በመከላከያ ስር ነው ያለው። ግለሰቦች በቀበሌ 16 የሌሎች መኖሪያ ቤቶች እያፈረሱ አካባቢውን ለማስለቀቅ ጥረት በሚያደርጉበት ወቅት መንግስትም ከዚያ ብዙም ባራቀ ስፍራ አዲስ እየተገነቡ ያሉ ህገወጥ መኖሪያ ቤቶችን ግንባታ ማስቆሙና ጅምሮችን ማፍረሱ በመጀመሪያ ላይ ካጥፊዎቹ ግለሰቦች ጀርባ መንግስት ያለ እንዲመስል አድርጎ ነበር። ሆኖም ስማቸውን መግለጽ ያልፈለጉ አንድ አመራር መንግስት በቅርብ ጫካ መንጥሮ ቤት እየሰሩ ያሉትን አስቆም እንጂ ነባር ህገ ወጥ ቤቶች ወደ ማፍረስ አልገባም ይላሉ። ይህን ድርጊቱንም በአሁኑ ሰዓት ሙሉ በሙሉ ማቆምን ይናገራሉ። ለአሜሪካ ድምጽ ራዲዮ ወደ ተጠናቀረው ዘገባ አዲስ ቸኮልና ድሬዳዋል። ወደ ቀጣዩና የመጨረሻዊ መጽሔት ልስ ላይ ደርሰናል። በኢትዮጵያ የከፍተኛ ትምህርት ስርዓት ዓለም አቀፋዊነትን ለማጠናከር እና የትምህርቱን ጥራት ከፍ ለማድረግ የተለያዩ እርምጃዎች እየተወሰዱ መሆናቸውን የሳይንስና የከፍተኛ ትምህርት ሚኒስትሯ አስታውቀዋል። በዩናይትድ ስቴትስ ከፍተኛ ተቋማት ውስጥ የሚማሩ ኢትዮጵያውያን ቁጥር ደግሞ መጨመሩን በኢትዮጵያ የአሜሪካ አምባሳደር ተናግረዋል። መለስካቸውማ ዝርዝር ይዟል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ከኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ጋር በመሆን ለሶስት ቀናት የሚቆይ አውደ ጥናት ጀምረዋል። የአውደ ጥናቱ መሪ ቃል ዓለም አቀፋዊነትና የአቅም ግንባታ በኢትዮጵያ ከፍተኛ የትምህርት ተቋማት የሚል ነው። አውደ ጥናቱን የከፈቱት የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም ጉባኤው የሚካሄደው ሚኒስቴሩ በኃላፊነት የሚመራው ዘርፍ ለመጪዎቹ ዓመታት የሚመራበትን የትምህርትና የሥልጠና ፍኖ ተካርታ በሚቀርጽበት ወቅት መሆኑን ገልጸዋል። ሚኒስትሯ አክለውም እንደ ኢትዮጵያ ያሉ ታዳጊ ሀገሮች ጠንካራና በዓለም አቀፍ አደባባዮች ሁሉ ተወዳዳሪ ሆነው ለመውጣት ከፈለጉ እንዲሁም ከፍ ወዳለ የኑሮ ደረጃ በአጭር ጊዜ ውስጥ ለመሸጋገር የሚቻለው ጥራቱ ከፍተኛ በሆነ ፍትሐዊ ተደራሽነትና ተገቢነት ባለው ከፍተኛ ትምህርት በኩል ነው ብለዋል። ይህን ተጨባጭ ለማድረግም በአሁኑ ወቅት እየተከናወነ ነው ያሉትን ዘርዝረዋል ሶፋር ወደፊት የምናሻሽላቸውና የምናበለጽጋቸው ቢሆንም እስከ ዛሬ ድረስ የከፍተኛ ትምህርታችን በተለያየ መልኩ ዓለም አቀፋዊነትን አካሉ ለማድረግ ሲጥር ቆይቷል። እነዚህም የተማሪዎችና የመምህራን ልውውጥ፣ አለም አቀፋዊ የምርምር ትብብር፣ በውጭ ካሉ ዩኒቨርስቲዎች ጋር የጋራ ዲግሪዎችን መስጠት፣ የኢንተርኔት የርቀት ትምህርት፣ ከሌሎች አጋሮች ጋር በመስማማት እና በማዘጋጀት በጋራ የደረጃ እውቅና መስጠት፣ አካባቢያዊ የሰመረ የደረጃ ስርዓቶችን ማውጣትና በዩኒቨርስቲዎች ስርዓተ ትምህርት ውስጥ በየጊዜው የሚጨምር አለም አቀፋዊ በይነ ባህልና ሉዓላዊ ገጽታዎችን ማካተትን ይጨምራል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነርም በዚሁ አውደ ጥናት ላይ ባደረጉት ንግግር ኢትዮጵያ መሰረታዊ በሆነ መልኩ ጨርሶ ከዛሬው ሁኔታዋ ወደ ተለየው የነገ ሁኔታዋን እያማተረች በምትገኝበት ይበልጥ ሁሉን አቀፍና የበለጸገ ነገዋን በምትገነባበት በአሁኑ ወቅት የኢትዮጵያ ወጣቶች ግንባር ቀደም ሆነው መንገዱን ለመምራት መዘጋጀት አለባቸው የዚያ ጉዞ መጀመሪያቸው የዩኒቨርሲቲ ተመክሯቸው ሊሆን ይችላል ብለዋል። በኢትዮጵያ የከፍተኛ ትምህርትን ጥራት ለማሻሻልና ዓለም አቀፋዊ ይዘቱን ለማጠናከርም ዩናይትድ ስቴትስ የምታደርገውን አስተዋጽኦ አመላክተዋል። ኤጁኬሽን ዩኤስኤ በሚለው መርሃ ግብራችን አማካይነት በዩናይትድ ስቴትስ ትምህርታቸውን የሚከታተሉ ተማሪዎች ቁጥር በማያቋረጥ ሁኔታ እየጨመረ እንዲሄድ አድርገናል። በያዝነው የትምህርት ዓመት ከሁለት ሺህ በላይ ሆኗል። ይህም ካለፈው ዓመት በ14 ከመቶ ይበልጣል። በዩናይትድ ስቴትስ አሜሪካ ትምህርታቸውን ከሚከታተሉ የአፍሪካ ልጆች ቁጥር አራተኛው ከፍተኛ ቁጥር ያደርገዋል ይሁን እንጂ በተቋሞቻችን መካከል ያለውን ቀጥተኛ ትብብር በማበረታታት የበለጠ ልውውጥ ለማድረግ በሩን ክፍት ማድረግ አለብን። የአውደ ጥናቱን አስተባባሪ ዶክተር ቻርልስ ባንካርተን ቪኦኤ አናግሯቸዋል። በዩኒቨርሲቲ ኦፍ ካንሰስ የዓለም አቀፍ ጉዳዮች ተባባሪ ምክትል ኃላፊና በትምህርት አመራርና ፖሊሲ ጥናቶች ተባባሪ ፕሮፌሰር ቻርልስ ባንከርት በኢትዮጵያ እና በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት መካከል ጠንካራ ግንኙነቶችን ለመፍጠር የሚያስችሉ እምቅ ሁኔታዎች በስፋት እንደሚታዩ ይናገራሉ። በዩኤስ አሜሪካ ከፍተኛ የትምህርት ተቋማት ከኢትዮጵያ አቻዎቻቸው ጋር ለመተባበር ብርቱ ፍላጎት አለ። እዚህ የሚከናወኑ ሥራዎችን ለመደገፍ ትልቅ መነሳሳትም አለ። ይሁንና እነዚህ ግንኙነቶች የሉም። አንዳንድ የጠንካራ ግንኙነቶች ምሳሌዎች ይታያሉ። ይሁንና የድርጊት መርሃ ግብሮችና የተፈረሙ ስምምነቶችን ወደ ተግባር ሊለውጡ የሚችሉ እንቅስቃሴዎች አይታዩም ይላሉ። ታዲያ ከዚህ አውደ ጥናት ምን ይጠብቃሉ አልኳቸው። በምንወያይበት ጊዜ የሚፈልቁ ሐሳቦች ውጤታማ የሆኑ ልምዶችና የአሰራር ስልቶች? በአውደ ጥናቱ ወቅት የተካፈልናቸው ይሆናሉ። ይህን የጀመርነውም እዚህ ነው። በመሆኑም እንግዲህ እንበልና የአዲስ አበባ ዩኒቨርሲቲ የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲን ወይም የጎንደር ዩኒቨርሲቲን የሥርዓተ ትምህርት ጉዳዮች ምክትል ፕሬዚደንት አግኝቶ ይህንን ውይይት አድርገናል። እስቲ አሁን ይህንን እንደ ዩኒቨርሲቲዎች እንዴት በተግባር እንደምናውል እንነጋገር። የእናንተ ጠንካራ ጎን ምንድን ነው? የእኛስ? የሚል ውይይት ይጀምራሉ። የእኔ ተስፋ እንደ ዩኒቨርሲቲ ኦፍ ካንሳስ ያለ ተቋም የዚህ ውይይት አካል የሚሆነው እንዴት ነው የሚል ነው። ተስፋ የማደርገው ይህንን የጀመርነውን ውይይት ወደ ዓለም አቀፋዊነትና አቅምን ወደ መገንባት እናሳድገዋለን ብዬ ነው። ስልታዊና የረጅም ጊዜ እቅድ ማድረግ ይቻላል። በዚህ አውደ ጥናት ከሰማንያ በላይ የሚሆኑ በኢትዮጵያ የሚገኙ የከፍተኛ ትምህርት ተቋማትን የሚወክሉ ተሳታፊዎች፣ አሜሪካውያን የትምህርት ሊቃውንት በዩኤስ የትምህርት እና የባህል ልውውጥ መርሃ ግብሮች የተካፈሉ ኢትዮጵያውያንና ሌሎችም በትምህርት ዘርፍ ቁልፍ ድርሻ ያላቸው ሰዎች በአውደ ጥናቱ መክፈቻ ላይ ተገኝተዋል። በአውደ ጥናቱ በርከት ያሉ የጥናት ጽሑፎች እንደሚቀርቡና ውይይት እንደሚካሄድባቸው ይጠበቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን አዲስ አበባ ላይ ከምሽቱ 3 ሰዓት፣ በዋሽንግተን አቆጣጠር ከቀኑ 7 ሰዓት ወይም 1 ፒኤም በዓለም አቀፍ የሰዓት አቆጣጠር ለንደን ላይ 1800 ወይም 1800 ሰዓት ከአየር ስርጭታችን ጋር በፌስቡክ በቀጥታ መከታተል ትችላላችሁ። ዌብሳይታችን ላይም በየዕለቱ በቀጥታ እናስተላልፋለን። ያለፉ ስርጭቶቻችንንም ከዌብሳይታችን ማግኘት ትችላላችሁ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ቪኦኤ ሆርን ኦፍ አፍሪካ አፕን ጭናችሁ ዝግጅቶቻችንን ተከታተሉ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። አሁን አዲስ አበባ ላይ ከምሽቱ ሦስት ሰዓት ከሰላሳ አምስት ደቂቃ ነው። አስተናጋጆቻችሁ ሰለሞን ክፍሌና እኔም ሰሎሞን አባተነን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሺያኑ ጀስቲን ቱዋይት ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ክቡራትና ክቡራን አድማጮች፣ ወደ ተከታዩ የፕሮግራማችን ዘገባ እንዘልቃለን። በምሽቱ ዝግጅታችን አሜሪካና ህዝቧ እንደዚሁም ዲሞክራሲ በተግባር ሴቶችና ቤተሰብ ዝግጅቶች በመደበኛው ሁኔታ ይኖሩናል። አብራችሁን እንድትቆዩ እንጋብዛለን። ወደ እነዚህ ዝግጅቶቻችን ከመሸጋገራችን በፊት ታዲያ ከኤፍሬም ታምሩ ጋር እንተዋችሁ ለጥቂት ጊዜ። ክቡራትና ክቡራን አድማጮች ይቀጥላል ዝግጅታችን። ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭታችንን የምትከታተሉት በፌስቡክ ላይቭም እንደዚሁ ዝግጅታችንን አሁን መከታተል ትችላላችሁ። ተከታዩ አሜሪካና ህዝቧ ነው። ጄምስ ትሬልና ሱዳይካ ኢንዚንጋ ይባላሉ። በሥነ ጥበባዊ ሙያቸው አማካይነት የመጡበትን ማሰስ መፈተሽና ማንጸባረቅ ከጀመሩ ዘመን የላቸውም። ሁለቱም ወደ አሜሪካ ተጭነው መጥተው በባርነት የተሸጡ አፍሪካውያን ተወላጆች ናቸው። ጄምስና ሱዳይካ ቨርጂኒያ ማናሰስ ቀበሌ ቦርን አትባትም ኦፍ ዘ ሺፕ፣ መርከቡ ምድር ቤት የተወለደው ልጅ በሚል ርዕስ የከፈቱትን አዲስ አውደ ራእይ የቪዮዋ ፋይዛ ኤልማስሪ ተመልክተዋለች። ቆንጅታዬ ለአሜሪካና ህዝቧ ይዘዋለች። ጄምስና ሱዲያካ ዚንጋ ተረል ልጆች ሳሉ ጀምረው ነው እኔ ማነኝ? ቀደምቶቼና ማን ናቸው? ከወዴትስ ነው የመጣሁት? የሚለው ጥያቄ በአእምሯቸው ሲመላለስ የቆየው ሱዳይካ ኢንዚንጋ ቴረል ያስታውሳሉ ነጮቹ ልጆች ወጥተው የመጡበትን በመቶዎች የተቆጠሩ ዓመታት ታሪካቸውን ወደ ኋላ ሄደው መተረክ ይችሉ ነበር። እኔ ደግሞ ክፍል ውስጥ ከነበሩት ጥቁሮች ተማሪዎች አንዷ ነበርኩ። ቨርጂንያ ውስጥ ያለ ሁዳድ ድረስ ብቻ ነበር በታሪኬ ወደ ኋላ ሄጄ ማውሳት የምችለው። ይህን አውደ ርዕይ ያነሳሳውም ይኸው ሀሳብ ነው። የእኔ ዘመዶች መርከብ ስር ተጭነው የመጡ ናቸው። መጡ፣ ተሸጡ፣ ስማቸው ተለወጠ። ከመጡበት ከመሰረታቸው ተነጥለው ለበርካታ ዓመታት የኖሩት አፍሪካውያኑ አዲስ ባህል ይዘው አፍሪካውያን አሜሪካውያን ተባሉ። የዙዴይካ የጥበብ ውጤቶችም ይህንኑ የሚያንጸባርቁ ናቸው። ብዙዎቹ የአፍሪካን ስዕሎችና ጨርቃጨርቅ የሚያስታውሱ ናቸው። የአሜሪካን ባህል ጨርቃጨርቅ የሚያንጸባርቁም አሉበት። ሆፕ ኤንድ ግሬስ ተስፋና ሞገስ የሚል ስያሜ የተሰጠው አውደ ርዕይ የኒዚንጋ ተሬልን የጥበብ ስልት ያንጸባርቃል። የተለያየ ቅርጽ ያላቸው ጨርቆች በመስመር በመስመር ተሰፍተው ይታያሉ። የጄምስ ተሬል ደግሞ ጎብኚዎች ወደ አውደ ርዕዩ ሲገቡ መጀመሪያ ላይ በሚያዩት ማሚዋታ በሚባለው ስዕል ነው የሚንጸባረቀው። የተጠቀሙበት ጥቁርና ነጭ ቀለም አፍሪካውያኑ በሰንሰለት ታስረው ወደ አሜሪካ መጥተው የተሸጡበትን የባሪያ ፍንገላ ዘመን የሚያስታውስ ነው ጄምስ ቴረል ይናገራሉ። ቀጥ ያሉት መስመሮች ዘራችሁ እንክትክት ብለዋል የሚሉ ሰዎችን ታሳቢ የሚያደርግ ተምሳሌት ነው። እኔ እንደገና ገና ተገጣጥመናል፣ አሁን ጠንካሮች ነን ነው እምለው። የተሰበጣጠሩት ቀለማት ደግሞ የመጣነው ከተለያየ ቦታ መሆኑን ያንጸባርቃሉ። ሁላችንም አንድ ላይ መጥተን ወይም አሁንም አንድ ላይ ነን፣ አብረን አንድ አይነት ስሜት የሚሰማው አንድ ሰው ሆነናል ይላሉ። ይህ ነው ለሁለቱ የሥነ ጥበብ ሰዎች ስራ ዓለም አቀፍ መልእክት ያላበሰው። የሁለቱ የሥነ ጥበብ ሰዎች ሥራ ለእይታ የቀረበበት ሴንተር ፎር ዘ አርትስ ማዕከል ጋለሪ ዲሬክተር ጆርዳን ኤክሱም ይናገራሉ። ለአሜሪካውያን ለብዙዎቻችን ፍልሰት የቤተሰቦቻችን ታሪክ አካል ነው። ስለዚህ የአውደ ርእዩ ዋና ርዕስ ለሁሉም ዓለም አቀፋዊ ትርጉም አለው። የአፍሪካውያን አሜሪካውያንን ማህበረሰብ ብቻ የሚመለከት አይመስለኝም። ከጎብኚዎቹ አንዱ ኬቨን ሲገር ካቶም ሲባላሉ እንዲህ ሲሉ አስተያየታቸውን ሰጥተዋል። መጀመሪያ ስገባ የኪነ ጥበብ ሥራዎቹ ቀለማቱና ቅርጾቹ አይኔን ሳቡት። ምክንያቱም እኔ የሂሳብ ባለሙያ ስለሆንኩ የቅርጾቹ ማዕዘናት አብረው ግጥም ግጥምጥም ብለው የፈጠሩት ገጽታ ደስታ ይሰጠኛል። ሁለቱ የሥነ ጥበብ ባለሙያዎች ተስፋና ሞገስ ሆፕ ኤንግሬስ የተባለውን አውደ ርዕያቸውን በአሜሪካ ብቻ ሳይሆን በዓለም ዙሪያ ወደ ተለያዩ ሀገሮች እየወሰዱ እናሳያለን ብለው ተስፋ ያደርጋሉ። ዲሞክራሲ በተግባር የሕዝብና ቤቶች ቆጠራ በአማራ ክልል ተከታዩ ቅንብር ነው። በ1999 ዓመተ ምሕረት በተካሄደው ብሔራዊ የሕዝብና የቤቶች ቆጠራ ወቅት ተስተውለው ነበር የተባሉ ችግሮች እንዳይደገሙ ትኩረት ሰጥቶ እንደሚንቀሳቀስ የአማራ ብሔራዊ ክልላዊ መንግሥት አስታውቋል። መስፍን አራጌ ከደሴ ተከታዩን አጠናቅሯል። ዛሬ ከሰሜንና ደቡብ ወሎ ከዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም ከደሴ ከተማ አስተዳደር ለተውጣጡ ከ600 በላይ የቆጣሪና ተቆጣጣሪዎች የአሰልጣኞች ስልጠና በደሴ ከተማ መሰጠት ተጀምረዋል። ለ13 ቀናት የሚሰጠው ስልጠና መክፈቻ ላይ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ጥላሁን ማህሪ እንዳስታወቁት በ1999 የተስተዋለው የአሰራር ጉድለት እንዳይደገም ቅድመ ጥንቃቄ ተወስዷል። በ99 በነበረው ቆጠራ እንግዲህ በቂ ግንዛቤ ባለመኖሩ ጥቅምና ጉዳቱን ባለ መረዳት ሊሆን ይችላል። ቤት ለቤት ተንቀሳቅሶ መቁጠር ላይ ክፍተት ነበረ። ጀስት ሜዳ ላይ ሆኖ ተራራ ላይ ሆኖ ግምታዊ የሆነ አሃዝ መውሰድ ዝንባሌዎች ነበሩ በዚያን ሰዓት። ይሄ እንዳይደገም ነው አሁን እያንዳንዱ ቆጣሪ ተቆጣጣሪ ቤት ለቤት ዙሮ አንድም የህብረተሰብ ክፍል ሳይታለፍ ቆጠራው እንዲካሄድ ግንዛቤ እንዲሰጥ እያደረግን ያለ ነው። ለክልሎች የሚሰጠው የበጀት ድጎማ የሚከፋፈልበት ቀመር የህዝብ ብዛትን መሰረት ያደረገ ነው። የ1999 ቆጠራ ደግሞ ራሱን የቻለ ድፈቶች ስለነበሩበት የበጀት ቀመሩ በህዝቡ ዘንድ ቅሬታ ማሳደሩን ስማቸው እንዲጠቀስ ያልፈልጉ ምሁር ጠቁመዋል። እንደ ምሁሩ ቀመሩ የክልሉን ተጠቃሚነት የጎዳ ነው። በዚሁ ጉዳይ ላይ አስተያየታቸውን የሰጡት ቢሮ ኃላፊው ጥያቄው መኖሩን አምነው ይህ ችግር እንዳይደገም ነው ዘንድሮ ልዩ ትኩረት ሰጥተን የምንንቀሳቀሰው ብለዋል። በ1999 ቆጠራ በተፈጠረው ችግር ዙሪያ አጀንዳ ተይዞ ውይይት እንደሚደረግበት አረጋግጠዋል። በእኛ ክልል በኩልም ጥያቄዎች ሲነሱ ነበረ። ያ99 የነበረው ስህተት እንዳይደገም ነው። ሁሉም ከፍተኛ አመራር በየዞኖቹ ተንቀሳቅሶ ይህን አደራ ለቆጣሪና ተቆጣጣሪዎች ስልጠና ለሚሰጡ አሰልጣኞች አደራውን እያስገነዘበ ያለው። ቢሮ ኃላፊውም በተለይ በስህተት ወደ ሌላ አካባቢዎች ተካለው የነበሩ ቦታዎች እንዲስተካከሉ አቅጣጫ መቀመጡን አስረድተዋል። ከ1999 ጋር ሲነጻጸር 12 አካባቢዎች ወደ ሌላ አካባቢዎች ተካለውን ያገኘ ናቸው። በየቦታው የተንቀሳቀሰው የክልል የህዝብና ቤት ቆጠራ ኮሚሽን ኮሚቴ አባላት ነው። በየዞኖቹ እንዲንቀሳቀስ የተደረገው የተሰራውን ካርታም ስናይ እና በእኛ በኩል የተዘጋጀውን በምናይበት ጊዜ ልዩነቶችን አግኝተናል። እነዚህ እንዲስተካከሉ ዳይሬክሽን ሰጡባቸዋል እስከ ፌዴራል ድረስ። ኒውስ ቢዝነስ ኢትዮጵያ የተባለው ድረገጽ ባወጣው ዘገባ ብሔራዊ የህዝብና ቤቶች ቆጠራ መካሄድ ከሚገባው ጊዜ በሁለት ዓመት ተራዝሟል። ድረገጹ በአገሪቱ የነበረው ፖለቲካ ያለመረጋጋትና የጸጥታ ችግር ለዚህ ምክንያት እንደሆነ አስቀምጧል። ይህው ድረገጽ አክሎ በአገሪቱ በአሁኑ ሰዓት በተለያዩ አካባቢዎች በተፈጠረው ግጭት በርካቶች ከመኖሪያ ቀያቸው መፈናቀላቸው በቆጠራው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቱን አስቀምጧል። ቢሮ ኃላፊውም ለዚህ መፍትሄ የሚሉትን ጠቁመዋል። ይሄ በክልል ደረጃ በነበረው ውይይት ላይም የተነሳ ጉዳይ ነበረ። በአካባቢያችን በርከት ያለ የህዝብ ቁጥር ተፈናቅሏል። እነዚህን እንግዲህ በተቻለ መጠን በአጭር ቀናት ውስጥ ወደ ቀያቸው ለመመለስ በክልል ደረጃ ሰፋ ያለ ስራ እየተሰራ ነው ያለው። የገኝ ማሰባሰብ ሂደት በክልልም በአዲስ አበባ ላይም ኮሚቴ ተቋቁሞ ስራዎች እየተሰሩ ነው ያለው። ቆጠራው ከመጀመሩ በፊት እንግዲህ አብዛኛውን የህብረተሰብ ክፍል ወደ ነበረበት ቦታ መልሶ እንዲቋቋም እናደርጋለን ብለን ነው የምናስብ። ይሄ ብቻ ሳይሆን ቀጣይ የዝናብ ወቅትም ስለሆነ አሁን ባለው በጊዜያዊ መጠለያ ውስጡ ነው። ይህንን ክረምቱን መቋቋም አይችሉም። በዛ ውስጥም ሆነው ኑሯቸው መግፋት ስለልባቸው ወደ አካባቢያቸው ተመልሰው ወደ የነበሩበት የስራ መስካቸው እንዲቀጥሉ ለማድረግ በክልል ደረጃ ሰፊ ስራ እየተሰራ ነው የሚገኘው። የደቡብ ወሎ ዞን የህዝብና ቤቶች ቆጠራ የቴክኒክ ኃላፊ አቶ ይርጋሊ ቆጠራው ከውዝግብ የጸዳ በኃላፊነትና በብቃት የሚመራ እንዲሆን ብቃት ያላቸው ቆጣሪዎችና ተቆጣጣሪዎች መመልመላቸውን አስገንዝበዋል። በቆጠራው ስራ የሚሳተፉ ሰዎች በፌዴራል መንግስት የህዝብና ቤት ቆጠራ ኮሚሽን ባወጣው መስፈርት መሰረት ከትምህርት 50 ፐርሰንት፣ ከጤና 25 ፐርሰንት፣ ከግብርና 25 ፐርሰንት በተዋረደ ወደታች ባሉ ተመልምለው ብቃት ያላቸው ሰልጥነው የሚያሰለጥኑ ብቁ የሆኑ ለተቆጣጣሪ ዲግሪና ከዛ በላይ ለመረጃ ሰብሳቢ ወይም ለቆጣሪ ደግሞ ቢያንስ ዲፕሎማ ያላቸው የሚል መስፈርት አውርደን በዛ መሰረት ተመልምለው የአሰልጣኞች ስልጠና ለማካሄድ አሁን ዝግጅት ተነቀነ። የዘንድሮ የሕዝብና ቤቶች ቆጠራ በብዙ መልኩ ከ1999 የተሻለ እንደሆነ የሚናገሩት ደግሞ አቶ ጥላሁን ናቸው። ምናልባት ከ1999 ጋር ሲነጻጸሩ አሁን የሚካሄደው በቴክኖሎጂ የታገዘ ስለሆነ አሁን ቅድመ ዝግጅቱ ላይ ሰፊ ስራ ከተሰራ በኋላ ላይ ብዙ ችግር ሊገጥም ይችላል ብለን እንገነዘባለን። ምክንያቱም ያልተቆጠረ ካለ ያን ቴክኖሎጂውን ተጠቅመን ያልተቆጠረ መሆኑ ማረጋገጥ ስለሚቻል ማለት ነው። ቆጠራ ከተካሄደ በኋላ ምናልባት እዛው ቢሮ ውስጥ በሚሰሩ ስራዎች ደግሞ ሌላ ልዩነት እንዳይፈጠር፣ ሌላ የማኒፕሌሽን ስራ እንዳይሰራ ይህንንም በአግባቡ ክትል እናደርጋለን። መረጃዎች የተዛቡ እንዳይሆኑ፣ በህብረተሰቡ መካከል ልዩነት እንዳይፈጠር ይህንን በፌዴራል ደረጃም ትኩረት ተሰጥቶት በየጊዜው ከክልሎች ጋር ውይይት ይደረጋል። በሀገር አቀፍ ደረጃ በሚካሄደው ቆጠራ ላይ ከ148 ሺህ በላይ ሰዎች ተሳታፊ እንደሚሆኑ ኒውስ ቢዝነስ ኢትዮጵያ በድረገጹ ላይ አስነብበዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ፣ ከደሴ አመሰግናለሁ። መስፍን ለዘገባው ወደ ተከታዩ የምሽቱ ርዕስ እናልፋለን። ሴቶችና ቤተሰብ ኡቡንቱ የሴቶች ራስ አገዝ። ሁለት የአምቦ ከተማ እማወራዎች። ኡቡንቱ የቃሉ መሠረት የደቡብ አፍሪቃው የዙሉ ማኅበረሰብ ሲሆን ትርጓሜውም ለመኖሬ ምክንያቱ አንተነህ ለአንተም መኖር እኔ የሚል ሰብአዊነትን ያዘለ ፍልስፍና ነው። እናም ሁለት የአምቦ ከተማ እማወራዎች በዚህ ኡቡንቱ በሚል መጠሪያ የተሰየመ አገር በቀል የበጎ አድራጎት ማኅበር ባደረገላቸው ድጋፍ ኑሯቸውን በማሻሻል ላይ እንደሚገኙ ለአሜሪካ ድምፅ ተናግረዋል። ኡቡንቱ ባለፉት አራት ዓመታት 171 እማወራዎች ራሳቸውን ችለው ቤተሰባቸውን እንዲያስተዳድሩ ማድረጉን የማኅበሩ አስተባባሪ ገልጸዋል። አገር በቀል በጎ አድራጎት ድርጅቱ የችግረኛ ቤተሰብ ልጆች ከትምህርት እንዳይስተጓጎሉ በማድረግም ረገድ የሚሠራ መሆኑን አስተባባሪዋ አመልክተዋል። ናኮር መልካ ከአምቦ ተከታዩን አድርሶናል። በኡቡንቱ ጽፈት ቤት ያገኟቸው ወይዘሮ ሶፊያ ሁሴን ትንሽዬ ሙዳይ ይዘዋል ምንድናት ለምን ይዘዋት መጡ አልኳቸው የኡቡንቱ ቤተሰብ ነኝ የቁጠባ ሙዳይ ነው ይዤ የመጣሁት በቀን ሀያ አምስት ሀያ አምስት ብር አስገባለሁ እና ለጤፍም ደግሞ ከዛችሁም ላይ አስቀምጣለሁ ይቺ የባንክ ናት ስታንሳኝ ደግሞ ከዛችሁ ላይ ደግሞ መልሼ ወስድና የቀረችዋን በሙዳይ እዛችሁ ቡክ ላይ ያስቀምጥና ሙዳይን ይዤው ወደ ቤት ይገባል። ብዙ ነገሮች እያደረጉልን ያሉት አምስት ሺ ብር በቡካችን ላይ አርገውልኝ፣ ሺ አምስት መቶ ለምጣድ አወጣው፣ ሺ አምስት መቶ ለጤፍ እሱን እያመላለስኩኝ ለልጆቼም ትምህርታቸውን ደብተር፣ እስክሪፕቶ፣ ዩኒፎርም ሁሉንም አርገውን ምንም የጎደለብን ነገር የለም። ለምሳሌ ዱቄት፣ ብርድ ልብስ፣ አንሶላ፣ ትራስ፣ ፍራሽ ሰተውናል። ለውጥ አለ። በእርግጥ ሁሌ እነሱ ተረጂ መሆን የለብንም። ራሳችንን ችለን ከአመት በኋላ ደግሞ ሌሎችንም ደግሞ መርዳት አለብን ብዬ አምናለሁ። ነው ከውቡንቱ ያገኙት የገንዘብ ድጋፍ ብቻ ለመሆኑን የሚናገሩት ወይዘሮ ሶፊያ አባላቱ ቀርበው በማወያየትና በሚሰሩት ስራ ዙሪያ በማማከር ጭምር ከጎናቸው እንደሚቆሙ ገልጸዋል። ወይዘሮ ሚሚ ተስፋዬም ለአራት ልጆቻቸው የትምህርት ቁሳቁስ ከማሟላት በተጨማሪ እውንቱ ባደረገላቸው አራት ሺህ አምስት መቶ ብር ድጋፍ በአትክልት ንግድ ላይ ተሰማርተው ገበያቸውን በማሻሻል ላይ እንደሚገኙ ተናግረዋል። አሁን በነሱ በሰጡኝ ብር እየተጠቀምኩ ነው። ብዙ ነገር አድርጎልኛል። ገበያ ላይ የሚሸጠው ቲማቲም፣ ድንች፣ ሽንኩርት፣ ቃሪያ ሲኖር ቃሪያ፣ ቀይ ስር ሲኖር ቀይ ስር፣ ጥቅል ሁሉንም አትክልት አይነት ገዝቼ ይኸው በእነሱ ብር እየጠነከርኩ ነው። እየሰራውን ደስ ነው በቃ ሚለኝ ውስጥ አሁን በጣም ደስታ ነው የሚሰማው። እድሜ ላይ ቡንቱ ላለሁ አሁን እግዚአብሔር ደግሞ እነሱንም ያክብርልን። ኡቡንቱ ሀገር በቀል የበጎ አድራጎት ማህበር በአስራ ሁለት የአምቦ ዩኒቨርሲቲ በጎ ፈቃደኛ መምህራን የተመሰረተ መሆኑን ያስታወሱት የማህበሩ አስተባባሪ ወይዘሮ ፍሬቱ ግርማ ገልጸዋል። በአሁኑ ጊዜም 360 አባላት እንዳሉት ተናግረዋል። ዩኒቨርስቲው በማህበረሰብ አቀፍ አገልግሎቱ ከፍተኛ ድጋፍ የሚያደርግለት ከመሆኑም በተጨማሪ ከዩኒቨርስቲው ውጭ ያሉ ህብረተሰብ ክፍሎችም ተሳታፊ መሆናቸውን ገልጸዋል። ኡቡንቱ ከሚለው ከስያሜው በመነሳት የተቋቋመበትን ዓላማ ያብራራሉ። ቡንቱ የደቡብ አፍሪካ ነው። ቡንቱ ማለት ኮሌክቲቪዝም አንድነት ነው፣ መረዳዳት ነው። ያንተ ደስታ ለኔ ደስታ፣ ያንተ ህመም ለኔ ህመም፣ አንተ ዛሬ እዚህ ላይ ለመድረሰ የኔ አስተዋጽኦ አለበት ነው፣ ማግኘትም ይሁን ማጣት። ስለዚህ እዚጋ ያገናኘን ችግረኛ ቤተሰቦች የምንለው ለእነሱ የሆነ ኮንትሪቢዩት ብናደርግ ማንሳት እንችላለን በራሳችን ኃይልና የእነሱ ህመማቸው ወይም ማጣታቸው የእኛም ማጣት ነው። በሚል ያው እዚህ አካባቢ ላይ ትንንሽ ህጻናት ልጆች እድሜያቸው ለትምህርት ቤት የደረሰ በር ስንወጣና ስንገባ ዳቦ መግዣ እያሉ የሚጠይቁ ነገር ግን ማንም በቃ ምን ይሁን ምክንያታቸው፣ ለዚያ ያበቃቸው ቤተሰቦቻቸውስ እነማናቸው ብሎ ያንን ጥያቄ የማያነሳ የሚችል የሚሰጣቸው፣ የማይችል ደግሞ በቃ ዞር በል እያለ ሚያልፋቸው እነዚ አይነት ሂደቶች እየተባባሱ መጡ። እነዚህ ልጆች ለማስተማር ሊያግዝ የሚችል ሊረዳ የሚችል ቤተሰቦቻቸውንም ሰብስቦ ለዘላቂት የትምህርት እነሱን አብሮ ማገዝ የሚችል አንድ አገር በቀል በጎ አድራጎት ማህበር መመስረት እንችላለን የሚል እሳቤ ሁን ሀሳቡን እየሰሙ ከኮሚኒቲም ከማህበረሰቡ ይህን ማህበር እየተቀላቀሉ ያሉ የተለያዩ ድርጅቶች አሉ። በኡቡንቱ ቤተሰብነት የታቀፉ አባላትን በየወሩ ሁለት ቀን በቤትና ስራ ቦታቸው እየተገኙ ክትትል የሚያደርጉላቸው መሆኑን ወይዘሮ ፍሬዎት ተናግረዋል። ትልቁ ስራ የሚሉትንም እንዲህ ይገልጻሉ። በመጀመሪያ ላይ ያው ማነቃቃት ነው። ቤተሰቡ ይችላል መስራት፣ ይችላል መለወጥ፣ ይችላል ሰው ያለ አንድ ተሰጥኦ አልተፈጠረም። ያንን ነገር የተሰጣቸውን ነገር እንዲያወጡት ነው የምናበረታታቸው። ቀረቤታችን ልክ በቤተሰብ መልክ ነው። ገንዘብ ቢኖረው የሆነ ነገር ቢያገኝ መስራት የሚፈልገው ነገር ውስጡ ያስቀመጠው ነገር ካለ ያንን ቤተሰብ እንዲያወጣው እንገፋፋለን። የእያንዳንዱን ቤተሰብ ፍላጎት እንመዘግባለን። ከዛ ለዛ ምን ያስፈልግሃል? አእምሮውን እንዲያዘጋጅ ቢያንስ ገንዘብ ገቢ እስከምናደርግለት ድረስ ከሶስት ከአራት ጊዜ ያላነሰ ውይይት እናደርግ ከዛ ቤተሰብ ሴቶች ብር እንዴት እንደሚያስቀምጡ እንዴት እንደሚቆጥቡ፣ ለፍቶ ያመጡበትን ሞር እነሱ ላይ ስላየ ነው ያን ነገር እንዲስፋፋ እንፈልጋለን። ሀሳባችን ይሄን ልንሰራ ነው ነው የሚሉት እዛ ላይ እንዲያውሉት እናደርጋለን። ቤት ውስጥ ያለው ልጅ አራት የሚሆን አምስት የሚሆን ስድስት ለትምህርት መርጃ የሚሆን ግብዓት ይሟላለታል። ሙሉ ለሙሉ ማለት ነው ዩኒፎርም፣ ደብተር፣ እስክሪብቶ። ወደ ቢሮችን የሚመጣ አልባሳትም እናሰባስባለን። ትናንሽ ሳጥኖች ቢሮ ውስጥ ተደርድረው ያየሁት ምንድን ናቸው እነዚህ ሳጥኖች? ምናልባት ከዚህ ፕሮግራም ጋር ተያያዥነት አላቸው? ተያያዥነት አላቸው። በቅርበት የሚቆጥቡም እናቶች አሉ። የስራ ቦታቸው ከኛ ጋር ተቀራራቢ ሆነው ሊያስቀምጡበት የሚችሉበት ቦታ ትክክለኛ አይደለም ብለው ካሰቡ እኛ ቢሮ ነው የሚያስቀምጡት። በብዛት ደግሞ ካሉ ሳጥኖች ውስጥ ደግሞ በብዛት አቅራቢያችን ያሉ ልጆች ግቢ ውስጥ እዚህ ዩኒቨርሲቲ ግቢ ውስጥ የጫማ ጽዳት አገልግሎት የሚሰጡ ግማሽ ቀን ይማራሉ፣ የተወሰነ ሰዓት ይሰራሉ። ባላቸው ሰዓት ደግሞ ደብተራቸውም ሁሉ ይዘው መጣ ያጠናሉ እዛው። በቀን ውስጥ ከሰሩት ውስጥ የተወሰነውን ፐርሰንት እዚህ ቁጠባ ውስጥ አስገብተው ነው የሚሄዱት። አስተባባሪዋ በማህበሩ ድጋፍ ከተደረገላቸው በኑሯቸው ዝቅተኛ ደረጃ ላይ ከሚገኙ 192 ቤተሰብ መካከል ከ80 በመቶ በላይ የሚሆኑት ማለትም መቶ ሰባ አንዱ ሴት የቤተሰብ አስተዳዳሪ መሆናቸውን ገልጸዋል። እያንዳንዱ ቤተሰብም በአማካኝ አራት ልጆች ያሉት ስለሆነ ለእነሱም የትምህርት መርጃ ቁሳቁስ እንደሚያሟሉላቸው ተናግረዋል። የሕክምና አገልግሎትም በነፃ በአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲያገኙ ይደረጋል ብለዋል። የወደፊት ዓላማቸውንም እንዲህ ይገልጻሉ። ወይዘሮ ፍሬዮት ማግኘት እንዳለ ማጣትም፣ ሀብትም እንዳለ ችግረኛ አለና እነዚህ ችግረው ያሉ እናቶች በቅተው ራሳቸው መስራት የሚችሉባቸው ልጆቻቸውን የትምህርት እድል ሰጥተው ነገ በእነዚህ ልጆቻቸው ደግሞ እነሱን የሚጦሩ እና ተስፋ አድርገው በመምጣታቸው ወደዚች ምድር ተማረው ሳይሆን ተደስተው አመስግነው የሚያልፉባትን ምድር እንደሆነች እኛም የእነሱ እንደሆነን እያሳየን፣ እነሱን እያገዝን በከፍተኛ ደረጃ ከዛም የወጡ ልጆች ደግሞ ሌላውን ያግዛሉ። ይሄ ነገር ቢስፋፋ ችግር የሚባለው ነገር እየቀረፍን። ከላይና ከታች ያለው ባላንስ አድርጎ ይኖራል ባይ ነው። ሌሎች የትምህርት ተቋማትም ይህ በጎ ተግባር በሁሉም ቦታ ተስፋፍቶ የራስን ወገን በራስ የመርዳት አላማን ከግብ ለማድረስ ከውቡንቱ ልምድ እየቀሰሙ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ኬንያና ሶማሊያ በመካከላቸው ያለውን ልዩነት በሰላማዊ መንገድ ለመፍታት ተስማምተዋል። የኬንያው ፕሬዝደንት ሁሩ ኬንያታና የሶማሊያው ፕሬዝደንት ሞሐመድ አብዱላሂ ፋርማጆ በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስተባባሪነት በዛሬ ዕለት በኬንያ ውይይት ማድረጋቸው ተዘግቧል። በሌላ በኩል ኢትዮጵያና ግሪክ ግንኙነታቻቸውን ወደ ከፍተኛ ደረጃ ለማሸጋገር እንደሚሰሩ ማስታወቃቸው ተገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ ዶክተር ማርቆስ ተክሌ የግሪክ ምክትል የውጭ ጉዳይ ሚኒስትር ቴረንስ ኒኮላስን በጽፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው ይህን ያስታወቁት። በየካቲት 17ቱ የሴኔጋል ምርጫ ፕሬዚደንት ማኪ ሳሊ ማሸነፋቸውን የሀገሪቱ ሕገ መንግሥታዊ ፍርድ ቤት አስታውቋል። ሳሊ ለሁለተኛ ሥራ ዘመን እንደገና የተመረጡት ከጠቅላላው ድምፅ ሀምሳ ስምንት ከመቶን አግኝተው መሆኑንም ፍርድ ቤቱ አስረድቷል። ሕዝቡ በእኔ ላይ ያለውን እምነት ዳግም ማረጋገጡ በእጥፍ ጠንክሬና በተሻለ እንድሠራ ያበረታታኛል ብለዋል። ማኪ ሳል ሳሊ ደጋፊዎቻቸውን ያበረታቱ ሲሆን ተቃውሞ ካሰሙ ተፎካካሪዎቻቸው ጋር አንድነት ለመፍጠርም ጥሪ አቅርበዋል። ዜናዎቹ እነዚሁ ናቸው። አመሰግናለሁ። ለማጠቃለያው ዜና ሰሎሞን፣ ጥቂት ደቂቃዎች ይቀሩናል። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ እኔ ደሞ አንድ የዩናይትድ ስቴትስ ዶላር 28 ብር ከ33 ሳንቲም ተሽጧል። በብሔራዊ ባንክ የትናንትና መረጃ መሠረት ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። ዶላር የባንኩ የመሸጫ ዋጋ 28 ብር ከ90 ሳንቲም ነው። አንድ በርሜል ድፍድፍ ዘይት በብሬንድ 66 ዶላር ከ45 ነው። በዓለም ገበያ ዋጋ ደግሞ 56 ዶላር ከ56 ሳንቲም ነው። የወርቅ ዋጋ 24 ካራት 99.96 ከመቶ ጥራት ያለው 42 ዶላር ከ57 ሳንቲም ነው በኢትዮጵያ ብር 1264 ብር ከ35 ሳንቲም ማለት ነው። ዛሬ የኢትዮጵያ ሜቴሮሎጂ ኤጀንሲ ኢትዮሜት ጂኦቪ ኢቲ ላይ ባሰፈረው ትንበያ መሠረት ነገ ሐሙስ የካቲት 28 2011 ዓ ም አዲስ አበባ ዝናባማ ትሆናለች። ጃንጥላችሁን አትርሱ። ከታሪኩ አንዳንድ ነገሮችን ለማየት ደግሞ ዛሬ የዛሬ 143 ዓመት በ1866 ዓ.ም ጉራ ላይ በተካሄደ ጦርነት አጼ ዮሐንስ አራተኛ ግብጾችን ድል ነሱ። የጥበብ ቤተሰቦች ሚኬልአንጀሎ ቦናሮቲ ከተወለደ ዛሬ ልክ 545 ዓመት ሆነ። ጣልያናዊው የተሐድሶ ዘመንና ስልት ሰዓሊ ሚኬልአንጀሎ የተወለደው ካፕሬሲ በምትባል ትንሽ መንደር ውስጥ ነበር። አስፒሪን፣ የተመዘገበ እውቅና የተሰጠው ዛሬ ልክ የዛሬ አንድ መቶ ሀያ ዓመት ነበር። ሰሎሞን፣ ስለ ስፖርት ወሬ አለኝ። የስፓኙ ሪል ማድሪድ በተወለደባት ዕለት ልክ አንድ መቶ አስራ ሰባት ዓመቱን ሲደፍን አጃክስ አምስተርዳም አራት ለአንድ ገርፎታል። ሃፒ በርትዴይ ሪል ማድሪድ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና እኔም ሰለሞን ክፍሌነን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና አደሩ። Quan